the voice of America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ19፣ 22ና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። የመጨረሻዋ ደቂቃ የምን ፈረሰኛ ነው እንዲህ ሽምጥ የሚጋለበው? መርዶ ነጋሪ ነው። የምን መርዶ አሁን ይመጣልኛል ብለህ የምትጠብቀው? የገብርዬ መርዶ ነው። ከጠላት ሰራዊት መካከል ገብቶ የጠላትን አንገት በጎራዴ እንደጎመን እየቀነጠሰ ሲዋጋ ሲያዋጋ ሲጥል ውሎ ገብርዬ ለሰናድር ጥይት ግንባሩን ሰጥቶ ወደቀ፣ አለቀ። አዎ አለቀ። በቃ ይኸው ነው፣ እንዲህ ነው እኔና ገብርዬ የምንለያየው። አዎን ቲያትሩን አየ ታሪካዊውን የቴዎድሮስ ራእይን በአሜሪካ የቲያትር መድረኮች ወደ ቲያትር አዳራሹ ለጎረፈው ቁጥሩ የበዛ ሕዝብ የተዘጋጀው አዳራሽ ባለመብቃቱ ብዙዎችም ያሰቡት ሳይሳካ ለመመለስ የተገደዱበትን በቀደሞ ፕሮግራሞቻችን ያስተዋወቅ ናቸው። የአዲስ አበባው ብሔራዊ ቲያትር እና ሌሎች ታዋቂ ቲያትር ቤቶች ተዋናዮች፣ በመድረክና በፊልም ስራዎቻቸው ጭምር የምናውቃቸው በዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ጋባዥነት ወዲህ ወደ ዩናይትድ ስቴትስ ብቅ ብለው አሁን የቴዎድሮስ ራዬን ያሳዩበትን መድረክ ተከታትለን በቃላችንም መሰረት መልሰን ጋብዘን አወያይተናል። ባለፈው ሳምንት ከዚህ ዓለም በሞት የተለየውን ዕውቁን ሙዚቀኛ የሳክስፎኑን ንጉሥ ጌታቸው መኩሪያን ህይወትና ሥራ የምንዘከርበት ቅንብር የኢትዮጵያ ቅኝቶች በጣም ያልተነኩ ያልተበረዙ ከያሬድ ጀምሮ እንግዲህ ረዥም ዓመት የተጠቀምንበት ቅኝት ነው። ይሄ እንግዲህ ብዙ ምርምርና ከፍተኛ ደረጃ መሄድ ሲገባን በሀገራችን ብዙ ነገር አልተሰራበትም። ይህ ማርኳቸው እነዚህ ሰዎች ወደዚህ ቅኝትና የጋሽ ጌታቸውን አጫዋት በጣም ስልክ መሆኑን አውቀው ለማጠናት እና አብሮ ለመስራት በዛም ታሪክ ለመስራት ሙከራ አድርገዋል። ጌታቸው መኩሪያ በእውነቱ ሳክስፎንን እንደ ዘፋኝ ማይክሮፎን ይዞ እንደሚዘፍን ዘፋኝ እንደዛ ነው የሚጠቀምበት። በእውነት በሙዚቃ ሲስቴም የሚጫወት እኳ አይመስል ነበር። የንጉሥ የአክሊሉ መስኮት ሌሎች ዝግጅቶችም አሉ ነው ከእሁድ ሚያዝያ ሁለት ሁለት ሺ ስምንት አመተ ምሕረት የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ነን። አቀናባሪያችን ንጉሡ ታምሬ ነው። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰአቱ አንዱን ዘሎ በሳምንቱ